ጠቅላይ ሚኒስትር ዶክተር አብይ አህመድ የዛሬ 1 አንድ አመት መጋቢት 24 ቀን 2010 ዓ.ም ነበር ቃለ መሀላ ፈጽመው ወደ ስልጣን የመጡት። ጠቅላይ ሚኒስትሩ የፍትህ የእኩል ተጠቃሚነት የዲሞክራሲና የመልካም አስተዳደር እጦት የወለደው ሕዝባዊ ተቃውሞ ባየለበት የተቃዋሚ ፓርቲዎችና አመራር አባላት እንዲሁም በፖለቲካ ተሳትፏቸው በርካታ ዜጎች ለእስር በተዳረጉበት ወቅት ወደ ስልጣን የመጡ በመሆናቸው የፖለቲካ ምህዳሩን ማስፋትና የተቃዋሚ ፓርቲዎችን እንደ ጠላት ሳይሆን እንደ ተፎካካሪ ማየት የሚለው ሀሳብ በመጀመሪያ ቀን ንግግራቸው ትኩረት ሰጥተው ካነሷቸው ጉዳዮች መካከል አንዱ ነበር። ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ይህንን ተከትሎም በውጭ ሀገር በትጥቅና በሰላማዊ መንገድ መንግስትን ይቃወሙ የነበሩ የፖለቲካ ኃይሎች ወደ ሀገር ቤት ገብተዋል። በሀገር ውስጥ የሚንቀሳቀሱ ፓርቲዎችም በነጻነት ሀሳባቸውን ማራመድ ጀምረዋል። ዲደብሊው ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት ከኢህአዲግ የሀያ ሰባት ዓመት አገዛዝ ባህሪ በመነሳት ፓርቲው ራሱ የፈጠረውን ችግር ብቻውን ሊቀርፈው አይችልም በሚል በድርጅቱ የተጀመረውን ለውጥ በጥርጣሬ ይመለከቱት ነበር። ያም ሆኖ ግን ጠቅላይ ሚኒስትር አብይ አህመድ ከወሰዷቸው አዎንታዊ እርምጃዎች በመነሳት በዚህ አንድ አመት ውስጥ አንጻራዊ ለውጥ ተገኝቷል ብለው ያምናሉ። በወቅቱ በፖለቲካ ምክንያት የታሰሩ ተፈቷል። ከውጭ የነበሩ ሁሉ ገብቷል። በአንድነት ሆነን እንግዲህ የፖለቲካ ምህዳሩም ሰፍቶ አንድ ላይ ውይይት ጀምረናል። በዚህ በአንድ አመት እንግዲህ የተደረገው ለውጥ የታሰሩ ተፈቶ፣ አስቸኳይ አዋጅ ተነስቶ በሽብርተኝነት ተፈርጆ ሀገር ቤት እንዳይገቡ እና የሞት ፍርድ ቤት የተፈረደባቸው እነዚህም ተቀላቅለዋል። ይሄ አንድ ለውጥ ነው። የአረና ትግራይ ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው የዶክተር አብይ መንግስት በአንድ አመት የለውጥ ጉዞ የፖለቲካ ምህዳሩን ከማስፋት አንጻር አዎንታዊ ለውጦች ማምጣቱን ያስረዳሉ። ፖለቲከኞች ወደ ሀገር ቤት ገብተው በፈለጉት አደረጃጀት ተደራጅተው ፖለቲካ እንቅስቃሴ እንዲያደርጉ እዱ ተሰጥቷል ሌላም ደግሞ በሚዲያ የመጠቀም መብታቸውን የተወሰነ ክፍት ተደርጓል ና ጠላት የሚል የነበረውንም ወደ ተፎካካሪ የማድረግ ጥረት አድርጓል ና እንዲሁም በምርጫ ቦርድ አወቃቀር በጋራ እየተመካከሉ ፓርቲዎች የጋራ ቃል ኪዳን እንዲፈራረሙ ተደርጓል ና ይሄ አዎንታዊ ነው ያም ሆኖ ግን በፌዴራል ደረጃ የታየው ለውጥ እንዲሁም መንግስት የሚያወጣቸው መመሪያዎች በታችኛው የአመራር እርከን በተገቢ ሁኔታ እየተተገበሩ ባለመሆናቸውና ወደ ታች ባለመውረዳቸው የፓርቲዎቹን ተሳትፎ የሚገድቡ ችግሮች እያጋጠሙን ነው ሲሉ ፓርቲዎቹ ይተቻሉ። በዚህ የተነሳ በአንዳንድ አካባቢዎች አባላት ይታሰራሉ፣ ቢሮዎችም ይሰብራሉ ይላሉ። አቶ ሙላቱ ገመቹ። እናም በፌዴራል ደረጃ የሚታየው የፖለቲካ ለውጥ በክልሎች አለመታየቱ እንደ አቶ አምዶም ገብረስላሴ አንዱ ድክመት ነው። በክልሎች በአካባቢ ለምሳሌ አረና የፖለቲካ እስረኞቹ አልተፈቱም። በሌላ ኢትዮጵያውያን ተፈተዋል እና የተሻለ መህዳር ባለ እንላለን። በትግራይ ግን ያው የአረና የደንት የፖለቲካ እስረኞች እስካሁን አልተፈተን፣ እንደ ድክመት ነው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ብና አልፋንዶ አለም በበኩላቸው በዚህ አንድ ዓመት የለውጥ ጉዞ ድርጅታቸው የኢህአዴግ ከተፎካካሪ ፓርቲዎች ጋር የነበረው ግንኙነት ዲሞክራሲያዊ ነበር ይላሉ። በዚህም ኢህአዴግ ከተፎካካሪ ፓርቲዎች ጋር ተቀራርቦ መስራት ጀምሯል። በአገር ቤትም የነበሩ ከውጭም የመጡ ሁሉም አሁን ጥሩ እንቅስቃሴ የጀመሩበት ሁኔታ ነው ያለው። ይሄ ብቻ ሳይሆን በጋራ ከገዢው ፓርቲ ከኢህአዴግ ጋርም የጋራ መድረኮች አሉን እንወያያለን እንነጋገራለን። በፓርቲዎቹ የቀረቡት ቅሬታዎችም በዚሁ የውይይትና የመነጋገር መንፈስ ይፈታሉ ብለው ያምናሉ። ቅሬታቸው እንግዲህ በጋራ መድረክ አለ። ያ በጋራ መድረክ ላይ እንዲህ አይነት ችግሮች ሲፈጠሩ እየተነጋገርን የምንፈታበት እድል ስለሚሰጥ ወደፊት የት አካባቢ ነው እንደዚህ አይነት ችግር የገጠማቸው የትኛው ክልል ላይ የትኛው ወረዳ፣ የትኛው አካባቢ የሚለውን በዝርዝር በጋራ እየተወያየንና እየገመገምን የማስተካከያ እርምጃዎች እየወሰድን መሄድ መቀጠል ይኖርብናል ብዬ አምናለሁ። ፓርቲዎች መካከል የመነጋገር ባህል ማሳደግ፣ በአሁኑ ጊዜ የሚታየው በርካታ የፖለቲካ ድርጅት ቁጥር ወደ ውህደትና ቅንጅት መምጣት፣ ጠንካራ ፓርቲ በመመስረት በዲሞክራሲ ስርዓት ግንባታው የበኩላቸውን ሚና መጫወት እንዳለባቸው ሶስቱም ፓርቲዎች አሳስበዋል።